ወይዘሮ አዳነች አቤቤ የፌድሪ የገቢዎች ሚኒስትር፣ በተለይ ባለፉት አስራ ሁለት የለውጥ ሂደት ጊዜያቶች ውስጥ የገቢዎች ሚኒስትር ምን አይነት የአሰራር ለውጥ፣ ምን ያህል የታክስ ስብስብ እያደረገ ይገኛል? በቅድሚያ ለኢንተርቪው አመሰግናለሁ። ምንል ታክስ ተሰብስቧል የሚለው የአስር ወሩ ነው። በዚህ ሰአት መናገር የምንችለው በአስር ወር ውስጥ መቶ ስልሳ ሶስት ነጥብ ሶስት ቢሊዮን ያህል ተሰብስበዋል። የተሰበሰበው አጠቃላይ ሀገሪቷ ከምታመነጨው የገቢ አቅም አንጻር በምናይበት ሰዓት ያን ያህል አመርቂ ነው የሚባል አይደለም። ከአቀብ ነው አንጻር እንደዛው ጉልቶች አሉበት። ነገር ግን ጥሩ ነው ደህና ነው የምንለው ደግሞ ሀገራዊ ሁኔታውን የውጭ ንግድ ከመቀዛቀዙ ጋር ተያይዞ ያለውን ሁኔታ በምናይበት ሰዓት ከባለፉት አመት ደግሞ ጋር ስናነጻጽር እድገት አሳይቷል። ወደ ዘጠኝ ነጥብ ስምንት የሚሆን በመቶ አድጓል። ይህንም በምናይበት ሰዓት ጥሩ አሰባሰብ ነው ብለን ለማየት የምንችለው ከዚህ አንጻር ነው። አንጻራዊ ነው ማለት ነው። የተደረጉ ማሻሻያዎች ብዙ ናቸው። እኚህ ማሻሻያዎች ወዲያውኑ ሁሉም ወደ ገንዘብ አሰባሰቡ የሚለወጡ ባይሆኑም የታክስ ስርአቱን ከመቀየር ቀልጣፋ ከማድረግ ከማዘመን አንጻር መሰረታዊ ለውጥን በፊታችን ባለው ጊዜ ውስጥ ያመጣሉ ብለን የቀየር ናቸው። አሰራር ለውጦች ናቸው። አሰራር በምንልበት ሰዓት አንድ ከህግ ከመመሪያ ጋራ የሚያያዝ ነው። ህጎቻችን ለተጠቃሚው ቀለል ያሉ ግልጽነት ያላቸው እንዲሆኑ የማድረግ ክፍተቶች ያሏቸውን ደግሞ ክፍተቶቻቸው እንዲዘጋ የማድረግ በተለይ ታክስና ቀረጥ አሰባሰቡ መነሻ የሚያደርጉት የተለያዩ አዋጆች አሉ። በአዋጆቹ ደረጃ የዛን ያህል ችግር አለ ባንልም ወደ መመሪያ ወደ ደንብ በሚወርዱበት ሰዓት ከመብዛታቸውም ግልጽነት ከመጓደልም አንጻር ለአሰራርም ኮራፕሽንም ተገላጭነት ያላቸው ብዙ ለይተናል። እነሱም ወደ መቀየር ሪፎርም ወደ ማድረግ ገብተናል። በውስጣችንም በአደረጃጀት በሰው ኃይል ስምሪት ብቃት ያለው የበለጠ የስራ ተመሳሽነት ያለው ጥሩ ስነ ምግባር ያለው ሰራተኛ ጥልቅ መመዘኛ እንዲሆንና በዚሁ መሰረት እንዲ ተበረካታ መስራት የሚችልበትን አድረጃጀትና የሰው ኃይል ስምሬት እንዲኖረው የተደረገበት ነው። በተመሳሳይ ሁኔታ የቴክኖሎጂ ለመጠቀም ሁኔታውን ጥረቶች ብዙ ሲደረጉ ቆይተዋል። ነገር ግን ደግሞ ብዙ ለውጥ አምጥቷል የምንል የቴክኖሎጂ አጠቃቀም ላልደረስ ነው። አሁንም አሰራራችን ከኋላ ቀር ከሚያደርጉት ነገሮች ውስጥ አንዱ ቴክኖሎጂ ነው። ስለዚህ ቴክኖሎጂ ምን ማዘመን አለብን ብለን በዚህ አመት የጉምሩክን ሲስተም የምንሰራበትን ቴክኖሎጂ ሙሉ ለሙሉ ቀይረነዋል። የሀገር ውስጡንም ለመቀየር ጥናቱን ጨርሰን የሚቀጥለው አመት ወደ ትግበራ የምንገባበት ሁኔታ ይኖራል። በተለይ የተለየ ቴክኖሎጂ ለውጥ ሳያስፈልገን እዛው ማሻሻል የሚገባንን ማሻሻያዎችም እያደረግን ያለ ነው። በተለይ ታክሱ ያሰባሰቡ ታክስ ወደሚባለው እንዲሸጋገር በኤሌክትሮኒክስ መመዝገብ፣ በኤሌክትሮኒክስ ክፍያ መፈጸም እዚህ እንደዚህ አይነት ነገሮች ወደ ሙከራ ትግበራ ተገብተዋል። የተወሰኑ ግብር ከፋዮችን ነው እዛ ስርዓት እየገቡ ነው። ባሉበት መክፈል እንዲችሉ የማስቻል ሁኔታ በከፍተኛ ሁኔታ ግብር ባድርገን መስራት አለብን ብለን ካስቀመጥ ነው አቅጣጫ ነው። ቢያንስ የከፍተኛ ግብር ከፋዮችን አከፋፈል ወደዛ ስርዓት በቅርብ ጊዜ የማስገባት ታርጌት ይዘን ነው እየሰራን ያለ። ነው ይሄ ውስጣዊ ነው። ውጫዊውን በምናይበት ሰዓት የግብር አከፋፈል ስርዓቱ አለመዘመን ምን ማለት እንግዲ፣ እንደ ምክንያት ይነሳሉ። ነገር ግን ደግሞ በአስተሳሰብ ደረጃ ግብር መክፈል ግዴታ ነው። ግብር የማይቀር ጉዳይ ነው። ግብር ለሀገሬ ነው። ግብር ለእኔ ነው። ሀገሬ እድገት ነው። ግብር ከከፈልኩ እኔም አብሬ ያድጋለው፣ ትርፋማ እሆናለው ዘመናዊ የሆነ አገልግሎቶች ይዘረጉልኛል ይሄ ከግብር መክፈል ጋራ እጅግ በጣም የተያያዘ ነው። ሌላ ጋር የምመኘውን እድገት አገሬ ውስጥ ማየት ፈልጋለን የሚሉ አስተሳሰቦች ኃላፊነትን ከመወጣት ጋር እንዲያያዙ በመመኘት ሳይሆን በማድረግ እንደምናመጣው ይህን አስተሳሰብ ለማጽረጽ ግብር መክፈል ባህል እንዲዳብር የማድረግ በፈቃደኝነት ግብር መክፈልም እየዳበረ እንዲሄድ የማድረግ ስርአቱን በደንብ ለማጎልበት ተብሎ የግብር ንቅናቄ ዘንድሮ በጥር ወር ነው የጀመርነው ማህበረሰቡ ስለ ግብር አጀንዳ እንዲያደርግ፣ ስለ ግብር አከፋፈል ግንዛቤ እንዲኖረው፣ ግፊትም እንዲያረግ፣ የግብር ስወራ እንዲቀንስ፣ እንዲህ አይነት ነገሮችን በውስጡ ይዘን ላለፉት ወራቶች ስንሰራ ላ የቆየ ነው እሱ። ከፍተኛ መነቃቃት ተፈጥሯል። ከግብር ከፋዩ ጋር አቀራርቦናል። ማህበረሰቡም ስለ ግብር ያለው ግንዛቤ መሻሻሎች እያየን ነው። ከዚህ በላይ መፍጠን አለብን። የግብር ስወራ የምንለውም ላይ በቁጥር ልንገልጽ በምንችል ደረጃ ለውጦች እየመጡ ነው። በተለይ በባት ተመላሽ ብዙ የሚጠየቅበት ሁኔታ የነበረ ሁኔታ ይታይ ነበረ። ወደዚህ ንቅናቄ የተገባን ህግ የማክበር የማስከበር እንቅስቃሴን ካደረግን ወዲህ በአንድ እጅ ከፍሎ በሌላ እጅ ተመላሽ እያሉ ባልሆነ ደረሰኝ በማቅረብ የተለያዩ የማጭበርበሪያ ስርዓትን በመጠቀም በዛ ሂደት ተመልሶ በተመላሽ መውሰድ እንደዚህ እንደዚህ አይነት ሁኔታዎች የቀነሱበት ሁኔታ አለ። ኃላፊነትን የሚሰማው ዜጋ በተመሳሳይ ሁኔታ ብዙ እያየን ነው። የእነ ሁሉ ትርክም ነው ማለት ነው። እንዳሉት፣ ባለፉት ዘዛ 10 ወራት ውስጥ 163 ነጥብ 3 ቢሊዮን ብር አሰባስባችኋል። ያም ካለፉት ጋር በንጽጽሮች ሲታይ 9.8 እድገት አሳይቷል። እንደሚያውቁት መንግስት ግብር ካላሰባሰበ የልማት፣ የመከላከያ፣ የትምህርት፣ የጤና የመሳሰሉ በጀቶችን በሚፈልገው መጠን ለማካሄድና በጀት ላይ ያውሎ እድገትና ልማትን ለማጠንከር ያውከዋል። በሚቀጥሉት መተካታይ ዓመታትስ ለአጭር ጊዜ መሆነ ረጅም ጊዜ ትልማችሁ ምን ያህል ገቢ ለማሰባሰብ እቅድ ይዛችኋል? ተገቢ የግብር ስብሰባ ነው ብለው የሚረኩበት መጠን ምን ያህል ነው? እንግዲህ በዚህ በሁለት ሺ አስራ አንዱን በምናይበት ሰዓት የግንቦትና የሰኔን ጨምረን ብዙ ጥረት አድርገን ወደ ሁለት መቶ ቢሊዮን መድረስ መቻል አለብኝ የሚል የተለጠጠ እቅድ ይዘን እየጠጋ ነው። አጠቃላይ ግን በምናይበት ሰዓት የሁለት ሺ አስራ ሁለት አላጸደቅ ነውም በረቂቅ ደረጃ ነው ያለው። እሱን ያኔ መናገር ነው የሚሻለው፣ ፓርላማው እስከሚያውጀው ድረስ። አጠቃላይ ግን በቂ ነው ብሎ ሊያረካ የሚችል ገቢ ዋናው ትልማችን ሀገራችን በራሷ ገቢ ላይ መቆም መቻል አለበት። በራሷ ገቢ የምትተማመን እርዳታ የሚቀበል ሀገር የለም ማለት አይደለም። እርዳታ ልንቀበል እንችላለን፣ ልንበደር እንችላለን፣ በተመረጡ በጣም አዋጭ በሆኑ ፕሮጀክቶች ላይ በዋናነት ግን ለአንድ ሀገር ጥንካሬ ለአንድ መንግስት የጥንካሬ ዋናው የራሱ ገቢ ነው። ስለዚህ ኢትዮጵያ የራሷ ገቢ ላይ የምትተማመን ሀገር መሆን አለባት። የራሷ ወጪ ቢያንስ እስከ ሰባ አምስት ፐርሰንት ባላነሰ ሁኔታ ራሷ መሸፈን መቻል አለባት። እዛ ላይ እስከምንደርስ ድረስ እጥረታችን እጅግ በጣም ትልቅ መሆን መቻል አለበት፣ መስረት መያዝ አለበት። እዛ ላይም ብንደርስ ከዛ ለማለት ጥረት አናድርግም ባይባልም እዛ ላይ መድረስ ግን ግዴታ አድርገን የሞት ሽረት አድርገን የምንሰራው ስራ አቅም አለ። አቅሙን በትክክል ለሟጡ መጠቀም ነው። በተለይ ደግሞ የግብር መሰረቱ መጥበብ ነው። የግብር መሰረቱ መጥበብ ነው በምንልበት ሰዓት ግብር የሚከፍለው ግብር ከመክፈል ከሚገባው ስልሳ እጁ ነው። አሁን መረጃችን የሚያሳየው አርባ እጁ ግብር መክፈል ስርዓት ውስጥ እንደሌለ የሚያሳየ ነው። እሱን ብቻ ወደ ግብር መክፈል ስርዓት ብናመጣው በቀረጥ በታክስ እፎይታ እንዲሁም ደግሞ ኢንሴንቲቭ የምንሰጠውን በሰዓቱ ለተመረጠ እና ለኢኮኖሚው ግንባታ ከፍተኛ አስተዋጽኦ ያመጣል በሚባለው ልክ የምንሄድ ከሆነ ወደምለው ለመድረስ ከባድ አይሆንም። በቅርብ ጊዜያት ውስጥ መድረስ ወደዛ የሚቻልበት ሁኔታ ይታያል። ለዚህ ማሳያዎች አሉ። በተለይ ደግሞ አቅሙ አቅሙ አንዱ ትልቅ ማሳያ ነው። ግብር ስርዓት ውስጥ ያለውን በደንብ ማጠናከርና በትክክል ግብሩ እንዲከፍል ማድረግ ነው። ለዜጎች የግብር አከፋፈል ስርዓቱ ቀላል፣ ሳቢ እንዲሆን ማድረግ ነው። ግብር እየከፈለ የሌለው አካል ደግሞ ከማንም አይደለም፣ እየሰወረ ያለው ከራሱ ነው፣ ከልጆቹ ነው፣ ከሀገሩ ነው፣ ራሱ ነው የጎዳ ያለው መመለስ መቻል አለበት ብለን አሁን እያስተማርን ነው። በዚህ በማስተማር ሂደት የኔ ወደ ስርዓቱ ሚገባው ይገባል። እንግዲህ በዚህ በማስተማር ሂደት ደግሞ የማይገባ ካለ ህግ መክበር መቻል አለበት። ህግ የማክበር ስርዓታችንን አሰራራችንን አጠናክረን የምንሄድበትና ወደ ህጋዊ ስርዓት የምናመጣው ይሆናል። እነኝህ ራሳቸው ሲሟሉ አጠቃላይ የግብር አቅማችንን ከፍ ያደርገዋል። በፌዴራል በክልልና በከተማ አስተዳደሮች የገቢ ሰብሳቢ መስሪያ ቤቶች ተግባሮቻቸውን ምን ያህል እየተወጡ ነው? ከገቢዎች ሚኒስቴር መስሪያ ቤት ጋርስ ያላቸው ግንኙነት ምን ይመስላል? በአሁኑ ወቅት ፕላናችሁን እውን ለማድረግ እንግዲህ የሀገሪቱ የምትከተለው የፌዴራል ስርዓት አወቃቀር ስለሆነ በእያንዳንዱ ክልል የራሱ የገቢ ቢሮ ወይም ባለስልጣን አለው ገቢ ሴት ከምን ላይ ነው የሚሰበስበው የሚለው ግን በሕግ የተለየ ነው። የፌዴራል መስሪያ ቤት ፌዴራል ሚኒስቴር መስሪያ ቤቱ የሚሰበስበው ከነማን ነው ከምን አይነት የኢኮኖሚ ዘርፍ ነው የሚለው በትክክል ተገልጿል። በዛው ልክ ደግሞ የክልልና የከተማ አስተዳደሮች ከየትኛው የንግድ እንቅስቃሴ እንደሚሰበስቡ በሕግ የተለየ ነው። በተለይ የግለሰብ የግብር ከፋዮች ባሉበት ቦታ ባሉበት አስተዳደር ስር ነው የሚከፍሉት። ኮርፖሬት ወይም ደግሞ ተቋማት የምንላቸው የፌዴራል ግብር ከፋዮች ናቸው። የጋራ ገቢ የምንለውም አለ። ይሄ በተለይ የፌዴራል መንግስቱ ሰብስቦ ተመልሶ ለክልል በፐርሰንቴጅ ሰፍስ የሚያደርገው እንደዚህ አይነት ስርአት ያለው ነው። ይሄ እንዳለ ሆኖ በዚህ ማዕቀፍ ውስጥ ግን የታክስ ህጉን አጠቃላይ እንደ ሀገር አንድ አይነት የታክስ ስርአት ሊኖረን ይገባል። በተለይ የታክስ ፍትሃዊነትን በተመለከተ የታክስ ህጉን ከማስከበር እና ለዜጎች አንድ አይነት ስታንዳርድ እንዲኖር ከማድረግ አንጻር የምንገናኝበት መድረኮች አሉ። ምን ያህል እየተሰራ ነው፣ ምን ያህል በህጉ መሰረት እየተገበርን ነው፣ ምን ልዩነቶች አሉ የሚለውን የምናይበት እና ዳይሬክሽን የምንሰጣቅበት የምንማማርበት መድረኮች አሉ። ከዛ ውጪ ደግሞ ወጥ የሆነ እንደ ሀገር ህግ አለን ማለት ነው ከዚያ በመለስ በአካባቢ ተጨባጭ ሁኔታ እራሳቸው የክልል ምክር ቤቶች የሚያወጧቸው ህጎች አሉ። ይሄ እንዳለ ሆኖ አሰባሰቡ ላይ ዘንድሮ ከክልል ክልል ልዩነት አለ፣ ሁሉም እኩል አይደለም። እቅዳቸውን በተሟላ ሁኔታ የፈጸሙ ክልሎች አሉ፣ ከእቅዳቸውን በተሻለ ሁኔታ የሄዱም አሉ፣ የእቅዳቸውን ሰባና ስልሳ ፐርሰንት የፈጸሙ አሉ እንደየአካባቢውና እንደ ሰብሳቢው ቢሮ ጥንካሬ ብቃትም የሚለያየ ሁኔታ አለ። ስለዚህ ለማንኛውም በአመት ውስጥ ቢያንስ ለሁለት ጊዜ እንገናኛለን፤ በስድስት ወር የስራ አፈጻጸም ግምገማና በአመቱ መጨረሻ ላይ በመደበኝነት እንገናኛለን። ከዛ በመለስ ህጎች ይሻሻሉ የተለያዩ አሰራር ለውጦች እና ልምድ ልውጦች ሲያስፈልጉን የምገናኝበት ሁኔታ ነው። ከግብር ስብሰባው አኳያ በተለይም በየትኛው ዘርፍ ያለው ኢንዱስትሪ ነው በአሁኑ ወቅት ከፍተኛ ገቢ ለገቢዎች ሚኒስቴር መስሪያ ቤት እያስገኘ ያለው? ለወደፊትስ በምን መልኩ ነው ኢንዱስትሪዎቹ ጠንክረው የበለጠ ትርፋማ ሆነው መልሰው ለመንግስት ከፍ ያለ ግብር እንዲያስገኙና ቅድም እንዳሉት ኢትዮጵያ ራሷን ችላ እንድትቆም ለማድረግ እገዛ ወይም አስተዋጽኦ እንዲያበረክቱ ለማድረግስ በእናንተ በኩል ያለው ማበረታቻዎች ምንድን ናቸው? ግብር አጠቃላይ እየተሰበሰበበት ያሉት እያንዳንዱ ሴክተር ለመግለጽ አሁን በዝርዝር ሁኔታ አያስችለኝም። ነገር ግን በታቀደው መንገድ ይህልን የለው የውጭ ቀረጥና ታክስ ነው። ይህም በሃርድ ከረንሲ እጥረት ውጭ ንግድ መቀዛቀዙ የሚታወቅ ነገር ነው። እሱ ጋር የሚያያዝ ነው ማለት ነው። አገር ውስጥ ታክሱ የተሻለ የተሰበሰበበት ዓመት ነው ያለው። ከዛ ውስጥ ደግሞ በምንሄድበት ሰዓት ቀጥታ ታክስ የምንለው አለ። ቀጥታ የሆነው ታክስ የተሻለ የተሰበሰበበት ሁኔታ ነው ያለው። ቀጥታ ያልሆነው ታክስ የምንለው እንደ ቫት፣ ቫቱ ዘልዲንግ የምንላቸው አሁንም ከፍተኛ ጥረት የሚያስፈልጉ ነው፣ እጥረትም ያለባቸው ናቸው። ስወራና ማጭበርበርም የሚፈጸመው በነኙ ቀጥታ ባልሆነ ታክስ አካባቢ ላይ ያለው ማለት ነው። አጠቃላይ ግብር አሰባሰቡን ለማበረታታት ግብር ከሳቡንም ለማበረታታት ኢኮኖሚውንም ለማበረታታት ብዙ የሚሰጡ ኢንሴንቲቮች አሉ። ስለ ኢንሴንቲቭ የምናነሳበት ሰዓት በዋናነት የምናነሳው ከቀረጥ ነጻ መብት ነው። የቀረጥ ነጻ መብትን በምናይበት ሰዓት እንደ ኢትዮጵያ ከቀረጥ ነጻ መብት የሚሰጥ ሀገር አለወይ ብሎ ጥያቄ ማስመሳት በሚችልበት ደረጃ ኢትዮጵያ ከጥረት መጻ መብቶችን በሰፊው ወደ ኢኮኖሚው ገብቶና ለውጥ አመጣ። ከቀረት መጻ የተሰጠው መብት የሚለውንም በምናይበት ሰዓት ግን ብዙ ጉድለቶችን ማንሳት የምንችልበትና አላግባብ ስራ ላይ የዋለበት ሁኔታ አለ። አላግባብ ጥቅም ላይ የዋለበት ሁኔታ አለ። አላግባብ ለመበልጸግ በትልቅ ትልቅ መንገድና ስትራቴጂ የተጠቀሙበት ሁኔታ አለ። ይህንን አሰራር ላይ ከፍተኛ ማሻሻያ አድርገናል። ቅድም መጀመሪያ ላይ ስለ አሰራር ማሻሻያ ስጠጥፍ አንዱ ከቀረጥ ነፃ መብት ጋራ በተያያዘ አሰጣጡም አተገባበሩም በደንብ በራሱ ግልጽ በሆነ አሰራር ውስንነት ባለው ሁኔታ በተለይ የሚሰጠው ማን ነው? እንዴት ነው ስራ ላይ መዋሉን ክትትል የሚደረገው የሚለውን በጥብ ሁኔታ መንግስት እየተከታተለ ስራ ላይ መዋል እንዲችል እና ለተባለው አላማ ብቻ መዋል እንዲችል ማድረግ አለብን ነው። ከዛ ውጪ በተፈቀደላቸው ዘርፎች በተለይ እንደ ማንፋክቸሪንግ ያሉ አምራቾችን በማበረታታት በኩል አሁንም የቀረጥ ነጻ ምርቱ እንደቀጠለ ነው ያለው። ወደፊት የሚቀጥለ ነገር ግን ለዛ ብቻ እንዲውል የማድረግ ሁኔታ ደግሞ ጠንከር ተብሎ የሚሰራ ነው የሚሆነው። ከዚህ በፊት በዛ ሽፋን እየገባ የተለየ ንግድ የሚውልበት ሁኔታ ማስቀረት አለብን ነው በዋናነት እያየን ያለነው። ታክስ ሆሊዳይ ወይም ደግሞ የግብር ፎልታ የምንለውም አለ። እሱንም ደረጃ የገደብነው ነገር የለም። ነገር ግን በአሰጣጥና በአተገባበር ደረጃ የክትትል መስራ ላይ መዋል ስርአቱ ህጋዊ አሰራሩ ጠንከር ማለት የሚችልበትን ሁኔታ ያየንበት ሁኔታ አለ። እነዚህ እንደ ከውጭ ንግድ ጋር ከማንፋክቸሪንግ አምራችዎች እንደዚህ እንደዚህ ጋር ተያይዞ ያሉ ናቸው። ሌሎችም የማበረታቻዎች በህግ በአሰራር አሉ። ለምሳሌ ከአስመጪዎች ጋር በምናይበት ሰዓት ፕሪአራይቫል የሚባል ስርአት ተግብረናል። ዕቃ ከመድረሱ በፊት መጥቶ በረቆዳ ገብቶ እንዳይንገላታ ወይም ደግሞ ፈጠን ብሎ ለሚፈልገው አላማ መዋል እንዲችል አስቀድመን ነው የጉምሩክ ስነስርዓትን የምንፈጽመው ዕቃው በመጣ ሰዓት በቀላሉ ቼክ ተደርጎ መውጣት የሚችልበት ሁኔታ ሁለተኛ የገንዘብ እጥረት ያለባቸው ቃ ከደረሰ በኋላ ቀረጥና ታክሱ ወደው ከፍለው ማስወጣት ለማይችሉ ዲፈርድ ፔይመንት ዘራዊ በመክፍያ መክፈል የሚችሉበትን አሰራር በዚህ አመት ነው ህግ አድርገ አውጥተንለት በተግባር የጀመርነው። ለማስተናገድ ብዙ አይነት የሚጠየቁ ሰነዶች ነበሩ ከዚህ በፊት። እነኝን ሰነዶች የትኞቹ ናቸው የግድ የሚያስፈልጉት የግድ የማያስፈልጉትም ለምን ከወጪም ከጊዜም አንጻር እንዲቀርቡ እናደርጋለን በሚል ሰው አይተን አይተን ከዚህ በፊት ጠየቁ የነበሩትን ሰነዶች አርባ ፐርሰንት ያህል ቀንሰናል። አሰራር ማሻሻያዎች ያድርገናል። ዝርዝሩ ለሚፈልግ ሰው ዌብሳይታችን ላይ፣ ሶሻል ሚዲያችን ላይ እያንዳንዷን ማሻሻያ ከየት ወዴት ነው የቀየር ነው ምን ለውጥ ሲያመጣል የሚለውን አስቀምጠናል እና ከዛው ማየት እና መረዳትም የሚቻል መሆኑን መጠቆም እፈልጋለሁ። በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ጠቅለው ለመግባት ወይም ሟል ንዋይ በማፍሰስ በተለያዩ የልማት ተግባራት ላይ ለማሰማራት የሚሹ ወገኖች ቢኖሩ ምን አይነት የቀረጥና ታክስ ማበረታቻዎች አሉ? በገቢዎች ሚኒስቴር በኩል ቅድም እንደተናገርኩት እያንዳንዷ በጣም ሰፋ ያለ ስለሆነ ዝርዝር ሁኔታ ወብሳይታችን ላይ መመሪያውን ጭነነዋል። በተለይ አሁን በቅርብ እንደምታውቀው ከአረብ ሀገሮች ሲገቡ የነበሩ ዜጎቻችን ነበረ። ጠቅለው በጥቅልቅ ከካርጎ እቃቸውን በሚልኩበት ሰዓት አስፈላጊው ፋሲሊቴሽን የሚደረግላቸው መሆኑ ብቻ ሳይሆን የተለየ የሚከፍሉት ቀረጥና ታክስ የለም። ለራሳቸው መገልገያ ለራሳቸው መኖሪያ ይዘው የሚገቡትን ጠቅለው በሚገቡበት ሰዓት ይህንን የሚያሳይ ማስረጃቸውን ፎርማታቸውን ሞልተው በትክክል እስከላቁ ድረስ ሰነዳቸውን እስካቀረቡ ድረስ ብዙ ስናስተናግር ነው በዚህ ዓመት ብቻ የቆየ ነው። ሁለተኛ ኢንቨስትመንት ላይ ቀደም እንዳልኩት የትኛው ዘርፍ ላይ በሚሰማሩበት ሰዓት ነው ከቀረጥ ነፃ መብት ምን ምን ላይ ነው የሚያገኙት፣ ምን ማሟላት አለባቸው የሚለውን ዌብሳይታችን ላይ ቢገቡ በዝርዝር የተሻሻለው ከቀድሞ ምን ምንድን ነው የተሻሻለው የሚለውን በዝርዝር የሚያገኙት መሆኑን ለመግለጽ ሌላው ሁልጊዜም እንደሚያውቁት የሚነሳው የጉምሩክ የስራ ቅልጡፍነት ነው። ያ በተለይ ከውጭ ሀገር ወደ ሀገር ውስጥ በሚገቡበት ወቅት በውጭ ሀገር ካለው አሰራር ጋር በንጽጽሮች አገር ቤት ያለው ቀዝቀዝ ያለ እና የሚጓተት እንደሆነ አድርገው ብዙዎች ይናገራሉ። ይህንን ችግር ለመፍታትና ፈጣንና ቅልጡፍ የሆነ አሰራር ለመስጠት ጉምሩክ ባለስልጣን በኩልስ ምን አይነት ዝግጅቶች አሉ በዚህ ዘርፍ? እውነት ነው ከሌሎች ሀገሮች አንጻር ስናየው አሁንም የተጓተተ ነው ማለት በደንብ ይቻላል። እንግዲህ አንጻራዊ ማሻሻዎችና መሻሻሎች መሻሻሎችን እየገለጽን ነው ያለ ነው። ወደዛም እንደምንደርስ ደግሞ ምንም ጥርጥር የለኝም። ከሌሎች ሀገሮች በተቀላጠፈ ሁኔታ በቴክኖሎጂ ታግዘው በጣም ትንትናና ፍቅር በተሞላበት ደንበኞችን ሲያስተናግዱ ምንነው ሀገሬ ላይ የሚል እያስመኛል። ወደዛ ደግሞ መድረስ የማንችልበት ምንም ነገር የለም። ሰው ነው የሰራው እኛም በተመሳሳይ ሁኔታ መስራት የምንችል ሰዎች ነን። እንደዚያ አይነት ስልጠና አለን። ስታንዳርዳችን እሱ ነው። ስታንዳርዳችን እሱን አስጠምጠን እየሰራ ነው። የተደረጉ ማሻሻያዎች አሉ። በተለይ በዘንድሮ ዓመት ብቻ በምናይበት ሰዓት የፍተሻ ማሽኖች በብዛት ታድሰዋል። አዳዲሶች ይተከትለዋል። ፍተሻ አካባቢ ያሉ ሰራተኞቻችን የተቻለ ስልጠና የመስጠት የማስተናገድ ወጣም ብለው ልምድ የሌሎች ሀገሮችን ማየት የሚችሉበት ሁኔታ ለተወሰኑት እድር የመስጠ ስራም ሰርተናል። መለስ ብለንም ደግሞ በሚፈትሹበት በሚያስተናግዱበት ሁኔታ ጥብቅ የሆነ ሱፐርቪዥን እያደረገ ግድፈቶች በምናይበት ሰዓት ተመልሰን ምክር፣ ስልጠና የመስጠት ሁኔታ በስራ ላይ እያሉ ይደረጋል። የሰው ሀይሉም እጥረት ነበረ። በተሻለ ሁኔታ ዘንድሮ በአንጻራዊነት ሻለ ያለ ቁጥር የመደብንበት ተጨባጭ ሁኔታ ማየት ይቻላል። ይህም ብቻ አይደለም። በስነ ምግባር በተለያየ መንገድ የሚወቀሱ ሰራተኞቻችንን ቢያንስ ከደንበኞች ጋር ቀጥታ የተገናኙ ዳያ እንደላቱ ሊያደርግ በሚችል ሁኔታ ወደ ኦፍላይን የወሰድናቸው እሱም ብቻ አይደለም። ደግሞ በተጨባጭ ችግር መኖሩን ያረጋገጥንበት ሁኔታ እርምጃዎች፣ ማስተካከያዎች ጨፍ ብለን የወሰድንበት ሁኔታ ነው ያለው እና በሂደት እየተሻሻለ ነው። በሂደት ደግሞ ወደ ሰው ወደተባለው እስታንዳርድ እንደምንደርስ ተስፋ አድርጋለሁ። መልካም ወይዘሮ አዳነች አቤቤ፣ የፌዴሪ ገቢዎች ሚኒስትር ተስፋው እውን እንዲሆን ጥረታችሁ ለስኬት እንዲበቃ ምኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እም አመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Subscribe to our regular podcasts on iTunes.